በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በክልሉ ምርጫ ካልተካሄደ ሕጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ፓርቲዎቹ ዛሬ በጋራ ባወጡት መግለጫ በትግራይ ደረጃ ምርጫ እንደሚካሄድ የክልሉ ገዢ ፓርቲ መግለጫ ከማውጣት የዘለለ ለምርጫ የሚያስፈልጉ ተግባራዊ እንቅስቃሴዎችን እያደረገ አይደለም በማለት ገልጸዋል። በጉዳዩ ላይ ምላሽ እንዲሰጡ የተጠየቁት አንድ የክልሉ ከፍተኛ አመራር በትግራይ ክልል ምርጫ ለማካሄድ ፖለቲካዊ ውሳኔ ተሰጥቶ እየተሰራ ነው ብለዋል። አያይዘውም በምርጫ ጉዳይ ላይ ግልጽ የህግ ስራዎችን ለመፈጸም መጀመሪያ የፌዴሬሽን ምክር ቤት በምርጫ ጉዳይ ላይ የመጨረሻ ውሳኔ ሊያሳልፍ ይገባል ብለዋል። ሙልጌታ ጽበሀ ዝርዝር ዘገባውን ያስደምጠናል። ሳልሳይ ወያነ ትግራይ፣ ባይቶናና የትግራይ ናጽነት ፓርቲዎች በዛሬው እለት በጋራ ባወጡት የአቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ከአሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫም የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆኑት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያሉ ጎድፋይ ያወጣ ነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጣሚ ደብዳቤ መጽፍ ያስፈልጋል። ምርጫ ቦርድ ነው ምርጫ ቦርድ ምርጫ የማያካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናውቅም። ራሳችን መወሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ ራስን ዕድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ ሀገሪቱ ፖለቲካ ሌላ ስርዓት እንዲያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው ነው። ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት እሆናለሁ የሚል አካል ህጋዊ አይደለም። ከምርጫ ባለመካሄድ ለሚመጣው ኪሳራም ተጠያቂው የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል። በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሐዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። ስለ ትግራይ ክልል ፍትህ ቢሮ የሚኒስትሩ ኃላፊና የህወሀት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋት ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሀት አስቀድሞ ስለተረዳ ባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘማል ሲባል ህወሀት ምርጫው በትግራይ እንዲ እንዲካሄድ ዝግጅቶችም እንዲደረጉ ወስነዋል ሲሉ ተናግሯል። የገዢ ፓርቲ ውሳኔ ደግሞ የክልሉ መንግስት አቋም መሆኑ የክልሉ መንግስት ፕሬዚደንት በመግለጫቸው አስታውቀዋል በማለት አቶ አማንኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በምርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳት እና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል። ንሕና ከም መንግስትን ከም ውድብን መረፅ ክካየድ እዩ ኢልና ሓላፍነት ወሲድና ኣለ እኛ እንደ መንግስት እና ፓርቲ ምርጫው ይካሄዳል ብለን ሓላፊነት ወስደናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ። ጊዜያቸው ጠብቆ ይፈጸማሉ። በአሁኑ ጊዜ በፌዴራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላንም የሆነው እዚህ ችግር የለም። ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሀት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብለው አይደለም ያሉት አቶ አማኑኤል ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም